ሕጉ እንዳይጸድቅ የኢትዮጵያ ባለስልጣናት ከፍተኛ ብር በመመደብ የአሜሪካንን ወሳኝ የምክር ቤት አባላት እግር በእግር እየተከታተሉ በመማጸን የሚያሳምኑ ሰዎችን እየቀጠሩ ሲያስቀሩ ነበር ተብሏል። ይህንን ስራ የሚሰሩ ሰዎች ወይንም በሀገሬው አጠራር ሎቢስቶች በዘመነ ፕሬዝዳንት ትራምፕ ተከልክለዋል። እንደ ተባለው ሕጉ ከጸደቀ በኢትዮጵያ ሰዎችን ያስገደሉ፣ ያሰቃዩ፣ ያሳሰሩ ያዘዙና ትእዛዙን ያስፈጸሙ አካላት በዓለም አቀፍ ደረጃ ተጠያቂ እንዲሆኑ ያደርጋል ተብሏል። በምክር ቤቱ የውጭ ጉዳዮች የአፍሪካ ንዑስ ኮሚቴ ሊቀመንበር ኮንግረስማን ክሪስ ስሚዝ እንዲህ ይላሉ። በኢትዮጵያ መንግስት ዜጎቹ በጭካኔ ይገደላል ይወዳሉ በእስር ቤትም ይሰቃያሉ፣ እና በቃ ማለት በቃ ነው ልንል ይገባል። እኛ ለኢትዮጵያ ህዝብ ታላቅ አክብሮት አለን። ስለዚህ ይህንን ህዝብ የሚያከብር መንግስትን ነው የምንፈልገው። ሰዎች ዘላለማዊ ገዢ ሊሆኑ አይችሉም። እኛ ትኩረታችን እነዚህ ግለሰብ ባለሥልጣናት ከስልጣን ሲወርዱም ሆነ ሳይወርዱ ተጠያቂ እንዲሆኑና በውጭ ያስቀመጡ ገንዘብ ወይንም ንብረታቸው እንዲያዝባቸው ነው። ከዚህም በተጨማሪ ህጉ ከጸደቀ ህዝብን ያሰቃዩ ግለሰቦች በዓለም አቀፍ ደረጃም ተጠያቂ እንዲሆኑ መንገድ ይከፍታል። እስካሁን በተጨባጭ ለኢትዮጵያ ህዝብ ምን ያደረጋችሁ ነገር አለ? ለሚለውም ሲመልሱ፣ እኛ የኢትዮጵያ ህዝብ የተሻለ ሰብአዊ አያያዝ እንዲያገኝ የማይወላውል አቋም አለን። ዩናይትድ ስቴትስ የኢትዮጵያን ባለስልጣናት በጉዳዩ ላይ ሳታነጋግር አልቀረችም። ያ ጉዳይ የመገናኛ ሽፋን ላይኖረው ይችላል። እኛ በጉዳዩ ላይ እዚህ በዝግ በር የምናደርገው ጤናማ ክርክር ብዙ ሰዎች ስላያውቁት ይችላሉ። ነገር ግን በዚህ አይነት መልኩ ነው ለተጎዱ ህዝቦች መቆማችንን በጽናት እየገለጽን ያለ ነው። So this is an effort uh, to, to stand in solidarity with many people who are being oppressed. የኢትዮጵያ ባለስልጣናት የዩናይትድ ስቴትስ የጸረ ሽብር አጋር ኢትዮጵያ ስለሆነች ብዙ ሜ ነገር አያሳስባቸውም ይባላል አልኳቸው። በሽብር ላይ በሚደረገው ጦርነት አልሸባብን ለመውጋት በሚደረገው ጥረት በኢትዮጵያ አጋርነት ላይ ደስተኛ ነን። ነገር ግን ይ ሁኔታ በኢትዮጵያ ሰብአዊ አያያዝ ጉድለት የይቅርታ ከለላ ሊሆን አይገባም። በማንኛውም መንገድ ሰዎችን ስለተቃወሙት የኔን ሐሳብ ብቻ ተከተል ያለበለዚያ የጠላት ተገዢ ነክ እያልክ መግዛት አትችልም። በማንኛውም ዲሞክራሲያዊ ሂደት ውስጥ የሰብአዊ ፍጡር አያያዝ ታላቅ ቦታ አለውና ለዶችቨለ ራዲዮ ዘገባ መክብብ ሸዋ ነኝ ከዋሽንግተን ዲሲ።